voice of America። ፕሬዚዳንት ዶናልድ ትራምፕ ባለፈው ወር ከአንዲት ጥቁር ጋዜጠኛ ጋር ቃል የተለዋወጡበት ሁኔታ ስለ ዘር ጉዳይ ግድ የለሽ አስመስሏቸዋል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ክንፍ አባላት ቅሬታቸውን ገልጠዋል። ከጥቁር እንደራሴ ግሪጎሪ ጋር በዚህ ጉዳይ ላይ የተወያየችው ማርያማ ዲያሎ ተከታዩን ዘገባ አጠናቅራለች። ሰለሞን አባተ ይዞ ከርበዋል። በፕሬዚደንት ትራምፕና በሪፖርተሯ አፕሪል ራያን መካከል የተካሄደ እሰጥ አገባ ነው የሰማችሁት። ፕሬዚደንቱ ቀደም ሲል ሰጥተውት በነበረ ጋዜጣዊ መግለጫ ላይ ከተወካዮች ምክር ቤቱ የጥቁሮች እንደራሴዎች ክንፍ ጋር ተገናኝተው ይወያዩ እንደሆነ አፕሪል ስትጠይቃቸው የተበሳጩ የመሰሉት ትራምፕ ስብሰባውን አንቺ ታመቻችልኛለሽ፣ ታውቂያቸዋለሽ ሲሉ ቁጣ መሰል ስሜት በተደባለቀበት አነጋገር ይመልሱላታል። ጥቁሮቹ የምክር ቤቱ አባላት ታዲያ በዚያ የፕሬዚደንት ትራምፕ አባባል እንደደነገጡ ተነግሯል። የኒውዮርኩ እንደራሴ ግሪጎሪ ሚክስ እንዲህ ብለዋል። በእኔ ግምት ፕሬዚዳንቱ ከገሃዱ ዓለም ጋር የተገናኙ አይመስለኝም። አንዲትን የዋይት ሃውስ ሪፖርተር ጥቁር በመሆኗ ብቻ እንዲህ አይነት ጥያቄ መጠየቃቸው የአሜሪካን ሕዝብ እንደ መሳደብ ያህል ነው። ስለዚህ ጉዳይ ዋይት ሃውስ መልስ እንዲሰጥ ቪኦኤ ጠይቆ ነበር፣ ምላሽ አላገኘም። ከዚያ ጋዜጣዊ መግለጫ በኋላ ፕሬዚደንት ትራምፕ በተወካዮች ምክር ቤቱ ጥምር ስብሰባ ላይ የመጀመሪያ ንግግራቸውን ባደረጉ ጊዜ ብዙ ጥቁር እንደራሴዎች ቢገኙም ያልሄዱም ነበሩ። ያንን ንግግራቸውን ፕሬዚደንቱ የጀመሩት አሜሪካ እየተጋፈጠች ያለችውን የዘር ጉዳዮች ፈተናዎች አንስተው ነበር። በአጋጣሚ ዕለቱ የአሜሪካው የጥቁሮች ወር ታሪክ ማብቂያም ነበር። ዛሬ የጥቁሮች ታሪክ ወርን ስንቋጭ ሀገራችን ለሲቪል መብቶች መከበር ያሳለፈችውን ጉዞና ወደፊትም የሚጠብቀንን ሥራ እንድናስብ እንገደዳለን። የኒውዮርኩ እንደራሴ ሚክስ ይህንን የትራምፕን ቃል እንደ አዲስ ጅምር ቢቆጥሩትም የአሜሪካ ጥቁሮችን በሚመለከት ግን ይበልጥ የተዋጣ ፖሊሲ እንደሚጠብቁ አመልክተዋል። you know african americans don't just live in urban america you got to have a broad Mississippi. Um america ደቡብ ካሮላይና ወይም ጆርጂያ ገጠሮችን የሚወከሉ የጥቁር እንደራሴዎች ክንፍ አባላት አሉ። የተወካዮች ምክር ቤቱ የጥቁሮቹ እንደራሴዎች ክንፍ ዘንድሮ 49 አባላት ያሉት ሲሆን ይህ በታሪክ እጅግ ከፍተኛው የጥቁር የህዝብ ተወካዮች ቁጥር ነው። ይህ ደግሞ የአሜሪካን ብዝህነት የሚያሳይ ማስረጃ ነው ይላሉ ሚክስ። አሜሪካ ወደፊት ትራምዳለች። ዛሬ ጥቁሮች የሚወከሉት ጥቁሮችን ብቻ ወይም ጥቁሮች በብዛት የሚኖሩባቸውን አካባቢዎች ብቻ አይደለም። ይሁን እንጂ ከአንድ ሪፐብሊካን እንደራሴ ሚያ ላቭ በስተቀር የጥቁር እንደራሴዎቹ ክንፍ የተሞላው በዲሞክራት የህዝብ ተወካዮች ነው። ይህ በእንዲህ እንዳለ ጥቁሮቹ የህዝብ ተወካዮች የህግ መወሰኛው አባል ቲም ስካትና የህግ መምሪያው አባል ዊል ሀርድ የጥቁሮቹ እንደራሴዎች ክንፍ አባል አይደሉም። ይህ የህዝብ ተወካዮች ቡድን አንድ አይነትና አንድ ወጥ ነው የሚለውን አስተሳሰብ እንደራሴ ሚክስ አይቀበሉም። የተለያዩ አመለካከትና ምንጭ ያላቸው ናቸው አባሎቻችን። አንዳንዶች ከምስራቃዊው የአገሪቱ ክፍል ናቸው፣ ሌሎች ደግሞ ከምዕራብ ናቸው። አንዳንዶች በአደንና በነፍጥ ያምናሉ፣ የማያምኑ ደግሞ አሉ። አንዳንዶች በንግድ ያምናሉ፣ አንዳንዶቹ ደግሞ አያምኑም። ግሪጎሪ ሜክስ ላለፉት ዐሥራ ሰባት ዓመታት በእንደራሴነት እያገለገሉ ናቸው። የኮንግረሱ የገንዘብ አገልግሎቶችና የውጭ ጉዳይ ኮሚቴዎች አባል ናቸው። የጥቁሮቹ እንደራሴዎች ክንፍ ለማንኛውም ዐይነት አስተዳደር ጠቃሚ ሊሆኑ የሚችሉ ስፋት ያለው ዕውቀትና ሙያ ያላቸው የሕዝብ ተወካዮችን ያቀፈ ነው።